የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር እንደሚሉት አሜሪካ እስላማዊ መንግስት ነኝ በሚለው ቡድን ላይ ጫና ለማሳደር በሶሪያ ድንበር ላይ ድብደባ ለማካሄድ እንዲያስችላት ወደ ኢራቅ ልዩ የኢላማ አሳሽ ኃይል ትልካለች። ካርተር ዛሬ በዩናይትድ ስቴትስ የህግ መምሪያ ምክር ቤት የወታደራዊ ኃይል ኮሚቴ ቀርበው በሰጡት ቃል የሚላከው ኃይል ኢራቃውያንና ኩርዶች በጽንፈኛው ቡድን ላይ በሚያካሄዱት ውጊያ ይረዳል ብለዋል። መሰረቱ ሶሪያ የሆነው እስላማዊ መንግስት ነኝ የሚለው ቡድን አፍሪካ ድረስ እንደሰፋ የዩናይትድ ስቴትስ የአፍሪቃ ኮማንድ ወይም እዝ ዋና ኃላፊ ተናግረዋል። ከናይጄሪያ እስከ ሶማሊያ ያሉትን ጽንፈኛ ቡድኖችን በመያዝ ወደ አውሮጳ ቅርበት ያለው ማዕከል እየመሰረተ ነው ሲሉም አክለዋል። ጽንፈኛ ቡድን ሰርቴ በተባለችው የሊቢያ ከተማና አካባቢዋ 2000 አማጽያን እንዳሉት የአፍሪቃ ኮማንድ ወይም እዝ የወታደራዊ እንቅስቃሴ ምክትል ኃላፊ ምክትል አድሚራል ማይክል ፍራንከን ገልጸዋል። Be your way.